የአፍሪካ መሪዎች ለኢጋድ ማለት ለምስራቅ አፍሪካ በይነ መንግስታት ድርጅት ስልጣኑን በሰጡት መሰረት በደቡብ ሱዳን የእርስ በርሱን ግጭት በማዳግም ሁኔታ ለማስቆም የሚሰራው ጉባኤ ተግባሩን ጀምረዋል። በመክፈቻ ስርዓት ላይ የህብረቱ ኮሚሽን ፕሬዚዳንት ፋኪ ማህማት ያሰሙት ማድረስ ፓርቲ የዲሪጃን ፖሊቲክ ደቱት አፊሊያሲዮን ድምጼን የማሰማው እዚህ ለምትገኙት የፖለቲካ ፓርቲ አመራር አባላት፣ የፖለቲካ ተቋማት፣ የማህበራዊ አገልግሎት ሰጪዎች፣ የሃይማኖት አባቶች፣ የሴት ድርጅቶች፣ ወንዶችን ጨምሮ እያንዳንዳችሁ የምትጫወቱት ሚና አላችሁ። የጋራ ኃላፊነታችሁ ነው። ሰላም ሲባል የእናንተን የሁላችሁንም አስተዋጽኦ የሚሻ ነው። አሁን ሕዝባችሁ በጉጉት የሚጠብቀው እዚህ አዲስ አበባ እየተካሄደ ስለሚገኘው ጉባኤ ውጤቱን ነው። በርካታ የተሞከሩ ዘዴዎች ተግባራዊ ባለመሆናቸው እና ከተስፋ ቢስ አካሄድ አሁን ሊተማመን የሚችሉበትንና ለሕዝቡ ህልውና ትኩረት እንደምትሰጡት የሚጨነቁበት ጉዳይ ነው። ለሁላችሁም፣ በደቡብ ሱዳን ጉዳይ ለሚመለከተው ሁሉ፣ ዓለም አቀፉ ኅብረተሰብ በዚህ ላይ የተባበረ እና አንድ የሆነ የጋራ አቋም የወሰደበት ነው። ተጨባጭና አስቸኳይ ወደ ሰላም መንገድ የሚቀየ ሰው ላይ ይሰራል። ላኮሚኖቴ አንተርናሲዮናል ኢኒ ዳሶን ኤግዚዣስ ዱን አቫንሴ ኮንክረት ዩርዣንት ቨርላፔ። ይህ መድረክ በደቡብ ሱዳን የሚመለከታቸው አጠቃላይ ተጠሪዎች በመገኘታቸው ታሪካዊ ስብስብ ያደርገዋል በማለት ጉባኤውን የከፈቱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ይህ ታሪካዊ ዕድል ነው። ደቡብ ሱዳንን የሚወክሉ በአጠቃላይ የተገኙበት መድረክ በመሆኑ ነው። በጥልቀት በውይይቱ የምትሳተፉበት ነው። በሀገራችሁ ግጭቱ የሚያበቃበት የሚሰራበት ነው። ተቀባይነት የሚኖረው ምህዳር እንደምትገነቡ ነው። ምርጫ እና አስተዳደራዊ መዋቅሮችን የምትመሠረቱበት ነው። በእውነት ሰላም የሚሰፍንበት ይሆናልና ነው። ፖር ፒስ ከን ሬሌ ቴክ ፕሌስ ጉዳዩን ከመሰረቱ በቅርበት የተከታተሉት በሱዳን የኢትዮጵያ አምባሳደር መሐመድ ድሪር፣ ለመሆኑ በደቡብ ሱዳን ጉዳይ ላይ ያልተሞከረ ዘዴ የለም ከዚህኛው ምን ተአምር ይጠበቃል ብያቸው፣ ተአምራዊ መፍትሄ ሳይሆን ከዚህ በፊት ደቡብ ሱዳን ላይ ሰላም እንዲሰፍን ለማድረግ የተደረጉ ጥረቶች በርካታ ናቸው። ነገር ግን ሁሉንም ወገኖች ተቃዋሚዎችን፣ የታጠቁትንም ያልታጠቁትንም ጨምሮ በአንድ ላይ የሚገኙት በዚህ መድረክ ነው። ይሄ የተጠናከረው ከፍተኛ ደረጃ ያለው የሁሉንም የደቡብ ሱዳን ወገኖች አንድ ላይ ያሰባሰበ ስብሰባ እንዲካሄድ የተወሰነው በመሪዎች ደረጃ ነው። እንደተባለው የደቡብ ሱዳን ውዝግብ ብዙ ዓመታትን የፈጀ ብዙ ሕይወት የጠፋበት፣ በርካቶች የተሰደዱበት፣ በአገሪቱም ውስጥ በረሃብ እና በችግር ውስጥ ያሉበት ሁኔታ ነው ያለውና ኦክስን የማስቆም ሂደት መጀመር አለበት ከሚል ነው። በደቡብ ሱዳን የብሔራዊ ዴሞክራሲያዊ ንቅናቄ ኤምዲኤም ተሳታፊ ቃል አቀባይ አምባሳደር ኤማኑኤል ዮሐንስ አጃዊ በበኩላቸው ያከሉበት እኛ ሁላችንም የፖለቲካ ፓርቲዎች ከማንኛውም ሚና ቢያንስ በሽግር ወቅት ለሶስት ዓመታት ያህል መራቅ ይጠበቅብናል። እስከዚያ እኛ በስርዓቱ መደራጀትና ምሁራን ልምዱ ያላቸው የሲቪል ሰራተኞች በሽግግሩ ወቅት አገሩን መምራት የሚችሉ መሳተፍ ማቋቋም ይኖርባቸዋል። ምክንያቱም የተፈረሙን ስምነት በመጣስ የሚያገኙት ጥቅም ባለመኖሩ ነው። ነጻ ናቸው። በእኛ በኩል ይህንን መሰል ሀሳብ ነው ያቀረብነው። ከተመደቡት አስታራቂ ሀገራት ውስጥ ጋና ይህንን ሀሳብ ደግፋለች። ሌሎች የእኛ የሆኑ ማህበራዊ ተቋማት ደግፈውታል። ይህ ነው ለሀገሪቱ መድን ሊሆን የሚችለው። በዚህ አይነት ለሽግግሩ ወቅት በኋላ ግን ህዝባዊ ምርጫ ይካሄዳል ማለት ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቨለ ራዲዮ ከአዲስ አበባ